የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት በየቀኑ በኢትዮጵያ የሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ቅዱስ ያሬድ ዛሬ ዓለም ለደረሰበት የዜማ የተፈጥሮ ሳይንስና የማህበራዊ ህይወት ፍልስፍና መሰረት ብዙ ሰማያዊ ሰነዶችን ትቶልን ያለፈ ሊቅ ነው። ቅዱስ ያሬድ ለኢትዮጵያ መሆነ ለቤተክርስቲያን ጌጧ ነው። ከታዕካ ነግስት በአታ ሊቀ ጉባኤ ጌታሁን ደምጸ ስለ ቅዱስ ያሬድ በጻፉት ህወተ ስብከት መጽሐፋቸው ዙሪያ ከተናገሩት ቅንብሩ በንጉሤ አክሊሉ የአዲስ አበባ መስኮት ይቀርባል። የሚገባውን ያህል ብዙ ስራ አልተሰራም። ስለደበበ ሁላችንም ርክመት ነው። በተደጋጋሚ የሚጠና ሰው ነው። አስር አስራ አምስት መጽሐፍ ለእሱ ልጻፍ ይችላል። የኢትዮጵያ ስነ ጽሑፍ አንዱ ዋርካ ነው። እሱ ብዙ ሊሰራበት የሚችል ትልቅ ሰው ነው። ጥያቄ አነሳውበት የጻፋት የማስተማሪያ መጽሐፍ ተደጋሚ የድፍረት ቃሉ አሁን ጉዳዩ አላስታወስኩትም፣ ግን ስሜቱ የድፍረት እና ንግግር ስለነበረ ስሜቱ ቀዷል። አሁን አስታውሰዋለሁ። በዛ ስለው እና እንዲህ አይነት ትችት አቀርባለሁ ምናም ብዬት ስለው በደሆነ ያለ እንዴት አንተ እንዲህ አይነት ምስል ያደረግ የሚል ቃል የማይወጣው የቀደሙት በሚል ርዕስ በቅርቡ ባስተዋወቅ ነው። መደበኛ ቅንብር የገጣሚ ደራሲና መምህር ደበበ ሰይፉ ሕይወትና ስራ ዙሪያ የተጀመረው ወግ ዛሬ ይገባደዳል ወይም ይቋጫል። በተረፈ ግን እንደምንሰነበታችሁ እንደምንከረማችሁ የምንለው የራዲዮ መጽሔት ቅንብር አዘጋጅና አቅራቢዎች እኔ አዲሱ አበበና መታሃል። ግን ለመሆኑ አዲሱ ተመልሰሃል አልመስልም። እኔም አሉላ ከበደነን ንጉሱ ታምሬ ፕሮግራማችን ይመራልናል። ውድድር ሰኔ 9 ቀን 2011 ዓ ም ነው ዛሬ ሁሉም መሰናዶው ልክ ዜናውን እንዳበቃ ነው፣ እና የሚጀምረው ጣብቆነ እንደምናመሻችሁ አድማጮች። ዜናውን የማነብላችሁ አዳነች ፈሳዬ ነኝ። አንድ ከፍተኛ የሱዳን ጀነራል በያዝነው ወር በሱዳን የተቃውሞ ሰልፈኞች ላይ ደም ያፋሰሰ ዘመቻ በከፈቱት ላይ ከባድ እርምጃ እንደሚወሰድ ዛሬ መናገራቸውን ኤኤፍፒ በሚል አህጽሮት የሚታወቀው የፈረንሳይ ዜና አገልግሎት ዘግቧል። ይህን ተግባር የፈጸሙትን ለመቅጣት አበክረን እየሰራን ነው ብለዋል። የሱዳን ገዢ ወታደራዊ ካውንስል ምክትል ኃላፊ ጀነራል ሐምደን ዳጋሎ ማንኛውም ጥፋት የሰራ ሰው ተጠያቂ ይሆናል ሲሉም አክለዋል። በብዙ ሺህ የሚቆጠሩ ካርቱም በሚገኘው ዋናው ወታደራዊ ጽህፈት ቤት አካባቢ ሰፍረው የነበሩትን ተቃዋሚዎች እንደ አውሮፓ አቆጣጠር ሰኔ 3 ቀን ከሁለት ሳምንታት በፊት ማለት ነው ካርቱም ውስጥ በታጠቁ ኃይሎች መበተናቸውን እማኞች ገልጸዋል። በዛን ወቅት ታዲያ ካርቱም ውስጥ ከአንድ መቶ በላይ የሚሆኑ ሰዎች መገደላቸውን ከህዝባዊ ንቅናቄ ጋር ቅርበት ያላቸው ሐኪሞች ገልጸዋል። የሀገሪቱ የጤና ጥበቃ ሚኒስቴር ግን በመላ ሀገሪቱ ቢያንስ 61 ሰዎች ተገድለዋል ሲል ኤፍፒ ዘግቧል። የሆንግ ኮንግ መንገዶች ዛሬ በአዲስ መልክ በብዙ መቶ ሺዎች በሚቆጠሩ ተቃውሞ ሰልፈኞች ተሞልተው መዋላቸው ተዘግቧል። ተከሳሾቹን ለፍርድ ወደ ቻይና መላክ የሚፈቅደውን እቅድ ሀሳብ በመቃወም ጥቁር ለብሰው ተሰልፈዋል። አዘጋጆቹ እንደሚሉት በተቃውሞ ሰልፍ የተሳተፉት ሰዎች ሁለት ሚሊዮን ይሆናሉ። የሆንግ ኮንግ የገበያና የመንግስት መስሪያ ቤቶች የሚገኙባቸው ቦታዎችን እንቅስቃሴ ተዘግቶ ውለዋል። ዛሬ ሰልፉ የተካሄደው ዋና ስራ አስፈጻሚ ኬሪ ላም እቅደ ሀሳቡ እንዲቆይ ባደረጉ ማግስት ነው። የተቃውሞ ሰልፈኞቹ ግን እቅደ ሀሳቡ ሙሉ በሙሉ እስከሚሰረዝበት ጊዜ ድረስ መቃወሙን እንቀጥላለን ብለዋል። ላም ከስልጣን እንዲወርዱም የተቃውሞ ሰልፈኞቹ ጠይቀዋል። የሳውዲ አረቢያ አልጋ ወራሽ በኦማን ባህረ ሰላጤ በሁለት ነዳጅ ተሸካሚ መርከቦች ላይ ለተፈጸመው ጥቃት ተጠያቂዋ ኢራን ናት በማለት ዓለም አቀፍ ማህበረሰብ ወሳኝ አቋም መያዝ አለበት ሲሉ ጥሪ አቅርበዋል። የኖርዌይ መርከብ ላይ ና ካኳ ኮረጀስ የተባለው የጃፓን መርከብ ላይ ባለፈው ሐሙስ ጉዳት መድረሱ ተዘግቧል። በዛን ወቅት የጃፓን ጠቅላይ ሚኒስትር ሽንዞ አቤ በዩናይትድ ስቴትስ እና በኢራን መካከል እየናረ የሄደውን ውጥረት ለማርገብ ሲሉ ቴህራን ነበሩ። የኢራን መንግስት ኢራንን በመጎብኘት ላይ ለነበሩት የጃፓን ጠቅላይ ሚኒስትር ክብር አልሰጠም፣ ለጥረታቸው አንደኛው የጃፓን የሆነውን ሁለት መርከቦችን የማጥቃት ምላሽ ነው የሰጡት ሲሉ አልጋ ወራሹ መናገራቸውን አሽካር አል አውሳት የተባለው ጋዜጣ ጠቅሷል። ኢራን በጥቃቱ እጄ የለበትም ስትል አስተባብላለች። ኢስና የተባለው የኢራን ዜና አገልግሎት በዘገበው መሰረት ብሪታንያ በመርከቦቹ ለደረሰው ጥቃት ኢራንን ተጠያቂ በማድረጓ የብሪታንያውን አምባሳደር ትላንት ወደ ቴህራን ጠርታለች። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ በሆርሙስ ሰርጥ ላይ በዲፕሎማሲም ሆነ በወታደራዊ ጣልቃ ገብነት የመርከቦች ዝውውር ነጻነት ዋስትና እንዲኖር ታደርጋሉ ብላለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ፎክስ ኒውስ በተባለው የቴሌቪዥን ጣቢያ ሲናገሩ ኢራን በንግድ መርከቦች ላይ ጥቃት የከፈተችው የዝውውር ነጻነትን ለመገደብ ዓላማ መሆኑ ግልጽ ነው ብለዋል። አያይዘውም ዩናይትድ ስቴትስ ከቴህራን ጋር መዋጋት አትፈልግም፣ ይሁንና የፋርስና የኦማን ባሕረ ሰላጤን በሚያገናኘው መስመር ላይ መርከቦች ማለፍ እንዲችሉ ታደርጋለች ብለዋል። ከፍተኛው የአሜሪካ ዲፕሎማት ከዓለም የነዳጅ ዘይት አቅርቦት አንድ ሶስተኛ የሚሆነው በዛሬው መስመር በዛው መስመር እንደሚተላለፍ ተገልጿል። ኢራን የኒክሌር ፕሮግራሟን ማዳበር እንድታቆም በተደረገው ስምነት ውስጥ የገቡት ኃያላን ሀገሮች አዎንታዊ ምልክት ያሉትን ካላሳዩ በስተቀር ኢራን ውሉን ማክበሩን መቀነስ ትቀጥላለች ሲሉ የሀገሪቱ ፕሬዚደንት ሐሰን ሩሃኒ አስታውቀዋል። አድማጮች የዛሬው ዜናችን እዚህ ላይ አበቃ። ቃላችንን ጠብቀን እንሆ ልክ ከዜናው ቀጥሎ መጣን። አድማጮች እና እጃችሁ ከምን አትሉንም። በዘርጋጋው ወርቃማ ሳህን የዛሬ ሰኔ 9 2011 የራዲዮ መጽሔት ዝግጅታችንን ይዘን ከች ብለናል። የአየር ማሟሻችንም የሳምንቷ ምርጥ ግጥም ነች። ይስጥሽ እቴ ይስጥሽ ከቁመቴ ከላዬ ቀንሶ ያግዝፍሽ እንጂ አንቺን እኔን አኰስሶ ከሰጎን ረዝመሽ ስትቆሚ ከጐኔ ቁመቴን መጽውቸሽ ጫጩት ላክልኔ እቴ ይስጥሽ ከጸጕሮቼ ካናቴ ላይ ዘግኖ ይገጠብ ራሴ ያንቺ ተጐንግኖ አወይ ጸግሯ እያሉ ኰረዶች ያወሩ ድጥ ራስነህ ብሎ ይዝለፈኝ ሰፈሩ። ይስጥሽ ከወዜ ላይ ጨልፎ ከፊቴ ይቅዳልሽ፣ ከደሜ ጠልቆ ከጅማቴ ካይን ያውጣሽ እያለ ሲመርቅ አድናቂ እስቲ እግዜር የማርህ የበለኝ ጠያቂ እቴ እግሬን ብትፈልጊ እጄን ብትፈልጊ፣ አንገቴን ደረቴን ብትፈልጊ ልቤን ተሰጦ ሐሳቤን፣ ያደምቀኛል ብለሽ ያሰብሽውን ሁላ እግዜር ከእኔ ወስዶው ከሰጠሽ በኋላ ያስቀርልኝ አይኔን፣ አንቺን ማየት ብቻ ያኖረኛል እኔን። ርዕሷ ይስጥ ገጣሚው በእውቀቱ ስዩም። እናመሰግናለን። ወደ ቀዳሚ ዜማችን እናልፋለን። አበባ ጌታቸው ካሳን እናመሰግናለን። በሁለት የራዲዮ መጽሔቶች ዝግጅት በወጉ ያልቀናን ጉዳይ ዛሬ መልክ ባለው ሁኔታ ሊቀርብ ይመስላል። አዲሱ ብቻ አንዳንዶች ተመልሰናል እያሉ ነው። ተመልሻለ ሁኔታዎች ተቀያይረዋል። ያንተን የኢትዮጵያ ጉዞ ክራሞት፣ እንዲሁም ሙሎና ዳር የአዲስ አበባውን ባልደረባችንን ንጉሴንም በስልክ ይዘናል። ይሰማል? ንጉሴ። አዎ ይሰማኛል። አሉ እንደ ምን አመሸ ታመሸ? ንጉሴ ገና እንዴት አመሻችሁ? ደስ ሲል ሲውታችሁ። ቦታ የተቀያየረ ይመስላል። ባለፈው አዲሱ ጋር ሆነ ሁለት ለአንድ እንገጥመሃለን ብለኸኝ ነበር። ዛሬ ግን ለየት ያለ ይመስላል። ልክ ነው። እንግዲህ ዛሬ የሀይል ሚዛኑ ወደ አንተ መጥቷል። ንጉሴ እንግዲህ አብረን ከርመናል። ባሉላ የሚጠይቀኝ እንዴት ነበር የአዲስ አበባ ጉዞ ውሎና ክራሞትህ የሚል ነው። ከአንተ ጋር ነው። አንተም አንዳንድ ነገር እኔ ካዛባህ ወይም ከተሳሳትኩ ወይም ካጎደልኩ ትሞላለህ። ደስ ይለኛል። እሺ አታጎልም ግን መልካም እንግዲህ አሉላ ንጉሴም እንደምታውቁት እንግዲህ ባለፉት አስራ አምስት አመታት ከዚህ ቀደም ጨረፍ አድርጌ ላለው በሞት የተለዩ ወንድሞች እህቶች ቆሜ አልቀበርኩም ሐዘኔም ከቀሩት ቤተሰብ ጋር አልተወጣሁትም ነበር እና ያን መጥፎ ምዕራፍ ለመዝጋት ነበር እና እግዚአብሔር ፈቅዶልኝ ሁሉንም የተረፉትንም አይቼ የሄዱትንም ተሰናብቼ መጥቻለሁ። ይሄ ከቅርብ ዘመዶች እህቶች ወንድሞች ጋር የተያያዘ ነው። የሩቅ ዘመዶችም እንዲሁ ተለያይተናል። ና እንዲህ አይነት ከብዙ አመታት በኋላ ስትሄድ ኢትዮጵያ አንድ ምዕራፍ ትዘጋለህ። ያ መጥፎ ምዕራፍ እዚህ ቁጭ ብዬ፣ ምንም እንኳ በወቅቱ ሀዘኔም ባወጣም እርሜም ባወጣም፣ ከዘመድ ጋር ሆነህ የምታሳልፈው ጊዜ ለየት ያለ ነው። ይህን ለማድረግ ችያለሁ። በዚያ ሰሞን አንድ እሁድ ትውልድ ቦታ ያደግኩበት ቦታ ትውልድ አዲስ አበባ ወጣ ብላ አስራ አምስት ሀያ ኪሎ ሜትር የምትርቅ ከተማ ነች አንዱ መሄዴ ደስ የሚለኝ ነገር የተለዩኝ ዘመዶችን ባያዩኝም ባንታይም ከመሰናበት ሌላ በህይወት ያሉትን ወንድም እህት የልጅ ልጅ ወደ አርባ የሚሆን ቤተሰብ ተሰባስቦ አሳልፈናል። አንዱ ደስ የሚለኝ ያን ነው። ከአዲስ አበባ ለመውጣት ጊዜው አጭር ነበር። ከተማዋን እንደ ነገሩ በወዳጅ ዘመድ ለመጠየቅ በሚሄድበት ጊዜ ስዘዋወራ አይቼዋለሁ። ብዙ ለውጥ አለ። ኑሮ ውድ ነው፣ በጉልህ ይታያል። ገንዘብ ዋጋ የለውም። እንዲህ እንዲህ ይመስላል በአጠቃላይ መብራት ነው መብራት፣ እየጠፋ እኔ ራሴ ከራዲዮ መጽሔት ላይ አይቶ የነበረ መብራት ከሌለ ስልክህ አይሰራም፣ ቻርጅ ማድረግ አትችልም፣ ስልክህን ቻርጅ ማድረግ አትችልም። እና መብራት ንጉሥ ያስታውሶኛል። እንደውም መርሳት ተለማምደኋል ማለት ነው። መብራት አለምነው ነበር። ምናልባት ባለቤቴ አልተለማመደችም እና ሁሌ ትናዳለች። ተይ ድሮ በኩራዝ ነው ያደግነው፣ አሁን ደግሞ ኤሌክትሪክ። ያለፈውን በማሰብ እንጽናናለን ለማለት ነው። ሌላ ምን አድረክ ብትለኝ ሁለት ነገሮች። አንዱ ቀደም ብሎ ንጉሴ ባለፈው ጀመር አድርጎኛል። የቀድሞ የራዲዮ ኢትዮጵያ ባልደረቦቻችን በአንድነት ተሰብስበን ተገናኘን። ይገርመሃል። ታላላቂ የኛ ሲኔሮች ከእኛ ቀደም ብለው መስሪያ ቤቱን የሚያውቁት እንደ ሌኒ ሞኩሪያ የመሰሉ እንደ ነ ሻውል በአምኖ የመሰሉ እና ሀይሉ ወልደ ጻድቅ፣ እና ማረ መላኩ፣ ሀይሉ ልመን፣ ደጀኔ እነዚህ እነዚህ ነጸጋ ሀይሉ ተፈራ የተገኙበት ኦፍኮርስ ንጉሴ የአክሊሉ ግርማ ነጋሽና ተካላይ በቀለ ዋናዎቹ አዘጋጆች ናቸው። እነሱ እንዳሉ ሆኑ። ከነዚህ በተጨማሪ ደግሞ በእውነቱ በቅርብ ትምህርት ቤት የማቃቸው ወዳጆችንም ጋብዤ ነበርና በዛ የተነሳ ለምን ይሄ አጋጣሚ ምክንያት ሆኖ የቀድሞ የራዲዮ ኢትዮጵያ አባላት ወይም ሰራተኞች ማህበር አይቋቋምም ተብሎ ማህበር የሆን እድር ምን እንደሚሆን እነሱ ያውቋሉ። እንግዲህ ተመሰረተ እና እኔ ለዚህ ምክንያት ሆኛለሁ። ደስ ይለኛል። እስክንድርንና መለስካቸውን አረሳቸው። በጣም ጥሩ ነው። ደግሞ ሁለት መምህራን ደሞ ዘውድ ወልደ ኪዳን ና ሴጌር የሚባል አርሲ አስተማራቸው። እነዚህ ሁሉ ሰዎች ነበሩ። በጣም ደስ የሚለው ነው። ሙዚዎች ም ነበሩ፣ እነሱም አብረዋሉ። ወደዛ ከመሻገር በፊት ነው ንጉሴ በጣም ጥሩ አስታውሰኛል። እስክንድርና መለስካቸው እንዳይቆጡኝ እንኳን አስታወስከኝ። እነሱም በጣም ደስ ብሏቸው አብረን ተገናኝተናልና ሌላ ቅድም እንዳልኩ ሁኔ የቱሉ ድምቱ ልጅ ነኝ። ቱሉ ድምቱ ተወለደ ያደገ ልጅ የሚማራው አቃቂ መንግስት ትምህርት ቤት ይባላል። የዛ ትምህርት ቤት የቀድሞ ጓደኞቼ እንደዚሁ በአንድ ሁለቱ አማካኝነት ሰብስቤ አንድ ቦታ ተገናኘን ወደ ሀያ አንድ የቀድሞ ትምህርት ቤት ተማሪዎች እነሱም ደግሞ ይሄ ጥሩ አጋጣሚ ነው፣ አዲሱ ካሰባሰበን ለምን የቀድሞ የአቃቂ መንግስት ትምህርት ቤት ተማሪዎች ማህበር አናቋቁምም ብለው ወዲያው መሰረቱ። ማህበር ማህበር በማህበር አድርግ ግን አደራጅቼ አደራጅቼ ነው የመጣሁት። ይሄ እንግዲህ ንጉሴ፣ እንደሱ ነው የሚመስለው። ሌላ ቀደም ሲል የቀድሞ የራዲዮ ኢትዮጵያ ባልደረቦች ተገናኘን ስልህ ቦታ የመረጡት ግርማ ነጋሽና ንጉሴ አክሊዮ ናቸው። እስቲ ስለ ቦታው ነገርን አንዳንድ ታሪክ አለ፣ እንደውም እኔንም የሚመለከት ንጉሴ። አዎ ቦታው የታወቀ ነው። በአዲስ አበባ ከተማ ገርጂ ወደሚባለው አካባቢ በሚወስደው መንገድ ላይ ነው። ቶቶት የባህል ምግብ ቤት ይባላል። ልጁ በስራ ክቡርነት የሚያምን ጠንክርቴን የሚባል ኢትዮጵያ ሬዲዮ በር ላይ አንተ እንኳ ሳደርስበት አልቀርም። እኔ ከወጣሁ በኋላ ነው፣ ግን አውቀዋለሁ በቅርብ እዛ ብሩ ላይ አማይ ጠርግ የነበረ ነው። ዛሬ ሚሊየነር ነው። ጠንክርና አንተ በመምጣት ምክንያት በጣም ተደፍቶ ልዩ ማዕድ አዘጋጅቶ እንደውም የመጨረሻውን የስዋሀቱን የመሰናበቻውን ግብዣ ያደረገው እሱ ነው። ትዝ ይልህ እንደሆነ እንደው በጣም ደስ የሚለው ነው። ለሁለተኛውም ለሬዲዮ ምስረታ ማህበር እንዲቋቋም ስናደርግም ማሚ የሚል ምግብ ቤት አለው። ማስታወቂያ ሚኒስትር ከኢትዮጵያ ሬዲዮ ከአቡነ ጴጥሮስ በላይ እዛ ነው የተሰበሰብነው ጠንክር ቴኔን በእውነት በጣም ላመሰግነው እወዳለሁ። አው ጠንክር በጣም መልካም ሰው ና የቀድሞ የራዲዮ ኢትዮጵያ ባልደረቦችን የሚወድ የሚያከብር ነው። ንጉሴ እናመሰግናለን። ጥቂት ጥሩ ሳምንታት ያሳለፋችሁ ብዙ አመታትም በታሪክ ወደ ኋላ የወሰዳችሁ ይመስለኛል። አስራ አምስት አመታት አዲሱ ከኢትዮጵያ መራቁም ብቻ ሳይሆን ብዙ ብዙ አመታት ወደ ራዲዮ ኢትዮጵያ ይወሰዳችሁ ምናልባትም ወደሚወደደው እሁድ ፕሮግራማችሁ የመለሳችሁ ይመስለኛል። በሚቀጥሉ ፕሮግራሞቻችን ስለ እሑድ ፕሮግራም የምናነሳቸው ማስታወሻዎች ይኖራሉ። ለአሁኑ ግን ከአንተ ጋራ ወደ ኋላ ላይ በምታመጣው ቅዱስ ያሬድን በሚመለከተው ዝግጅትህ መልሰህ እናገኘሃለን። እናመሰግናለን ንጉሴ፣ እግዜር ይስጥልን። በጣም አመሰግናለሁ ዶክተር እንዳለ ገዳ እንዳሉ ከአንተም አሉላ አዲሱም እዚህ አዲስ አበባ መጣችሁ፣ ደግሞ ከዚህም አንድ ፕሮግራም ወደፊት እንደሰራ ተስፋ አደርጋለሁ። ቸር እንድታገኝ ነው ተስፋ አደርጋለሁ። እንዳልከው ይሳካልናል። እግዜር ይስጥልን ንጉሴ፣ አመሰግናለሁ። I'm not to The ye you ya ye አሪቱ ለገሰ ተወዳጇ ድምፃዊት፣ አዲሱ ቀደም ብለ ከንጉሴ አክሊሉ ጋር ገራገሩን የግል ገጠመኞችህን የሙያ ጓደኞችህን ያደክበትን አካባቢ የሚመለከቱ አጋጣሚዎች ነው ያካፈልከን። ሁለት ጥያቄዎች ይኖሩኛል። በኋላ የምትመልሰው እያሰላሰልክ እንድትቆይ ጥያቄዎቹን ልወርውር። አንደኛ፣ ከአስራ አምስት ዓመት በኋላ ስትመለስ ያልጠበቅከው ነው ብለህ የምታስበው የተለየ ነገር ካለ። ሁለተኛው፣ ከፍ ወዳለው ወደ አገር ጉዳይ የሚወስድ እዚህ በርቀት ሆነን በምንዘግባቸው ዘገባዎች ውስጥ የማናያቸው የተለየ አጋጣሚም ካለ፣ የአገር ጉዳይ ጋር የሚገናኝ አጋጣሚም ካለ እሱን በኋላ ታካፍልናለህ ወደሚቀጥለው ዝግጅት። የሥነ ጽሑፍና የትያትር ጥበብ መምህር ሀያሲና ጸሐፊ ተውኔት ደበበ ሰይፉን ሕይወትና ሥራ ለምንቃኝበት ደርዝ ያለው ወግ ሦስቱ የቀድሞ ተማሪዎቹ ዶክተር በድሉ አቅጅራ፣ አቶ ገዛያን ጌታቸውና አቶ ተፈሪ መኮንን የሥነ ጽሑፍ ሰዎች ናቸው። ተመልሰዋል። አሁን የዛሬውንም እልባት ካደረግንበት እንጀምራለን። እንግዶቼ በድጋሚ አመሰግናለሁ። ተፈሪ መኮንን፣ ገዛሃኝ ጌታቸው። አቶ ተፈሪ ቀደም ብዬ ሳስተዋውቅ በቀደመ ፕሮግራማችን ይቅርታ ጠይቃለሁ። በትክክል አላስተዋወቅኩም። ባይሆን ወደ ቃለ ምልልሴ ከመግባቴ በፊት ዶክተር በድሉ ዋቅጅራን ጀምሮ የሥነ ጽሑፍ ተማሪዎች ይልቁንም የምንወያይበት የቀደሙት በሚል ያስተዋወቅ ነው። የዚህ ፕሮግራም ባለተራ ባለ ታሪክ ደበበ ሰይፉ ተማሪዎች መሆናችሁን ጠቁመናል። ከሥነ ጽሑፉ ባሻገር በስነ ጽሁፍ ውስጥ ካላችሁ ህይወት ሌላ በመምህርነትም አገልገላችሁን ጠቅሼ ነበር። ማረሚያዬ እንደሚያሳየው አቶ ገዛሃኝ በመምህርነት አገልግለዋል። ዶክተር በድሉ አሁንም እያስተማሩ ናቸው። አቶ ተፈሪ እርሶስ በመምህርነቱ ጀመር አድርገው ነበር፣ መምህር ነበሩ፣ ወዴት ሄዱ? ከትምህርት ቤት በኋላ ነበርኩኝ፣ መምህር ነበርኩኝ። ይሄን በደበ ግፊትም ጭምር መምህር ነበርኩ፣ ለአንድ ሶስት ዓመት። የምን መምህር ነበሩ? ቋንቋ፣ የአማርኛ ቋንቋ እና የሄድኩበት ትምህርት ቤት ስለነበረ ሌሎች ትምህርቶችም አስተምር ነበር። የታሪክ ትምህርት አስተምር ነበር። ከዚያ በኋላ ግን ከመምህርነቱ ወጡ። በስነ ጽሁፉ ዓለም ቆዩ። ምናልባት እንደው ይቺ ማስተካከያዋ ሙሉ ትውውቅ ብትሆንልኝ እንዲሆን። አዎ፣ ከዛ በኋላ ረጅሙን ዘመን በጋዜጠኝነት ነው የሰራሁት። ሪፖርተር እና አዲስ አርማስ ጋዜጦች ላይ ነው ረጅሙ ዘመን የሰራሁት። እስካሁንም ድረስ በኮንትሪቢሽን አዲስ አርማስ ላይ እጽፋለሁ። ስሙን ግን እንደ ሀርያት የሚባሉ አንድ ሞገደኛ የሳቸው መሰለኝ ብቻ ጣይቱ ፊት አውራሪ ፊት አውራሪ እያሉ ይጠሯቸዋል። አንተ ደግሞ ማን የሰጠን ፊት አውራሪ ነው ፊት አውራሪ እያልክ እራስ የምጠራው አላቸው። እኔ ፊት አውራሪ ቢሉኝ መቼ ወይ ብያቸው አሉ አሉ። አንተ ለገደፍ እኔ ኃላፊነት አልወድም ነው አመሰግናለሁ አቶ ተፈሪ የሙያ አጋሬን ነው በተሳሳተ መንገድ ያስተዋወቅኩት በድጋሚ ይቅርታ ልጠይቅ አቶ ገዛሀኝ ትውውቁ በወጉ ይደርስ ዘንድ መለስ ብለን እናስተዋወቅ ካናዳ ከመጣሁ ስምንት አመት ሆነኝ እስከዛ ድረስ ከተፈሪ ጋር የሁለተኛ ደረጃ ትምህርት ቤት አስተማሪ ነበርኩ ከተፈሪ ጋር ጋዜጠኛ ነበርኩ። እንግዲህ ተፈሪ ጋር ዩኒቨርሲቲ በር ላይ ነው የተዋወቅ ነው። ፍሬሽማን ሆነን ስንገባ ዋናው በር ላይ ተገናኘን እና ከዛ ወዲህ እንግዲህ ቤተሰብ ሆነን አለን እስካሁን። እና ከዛ በኋላ እኔ ማስተር ሴም በስነ ጽሁፍ ሰራሁ፣ ተፈሪ በአንትሮፖሎጂ ሰራ። እኔ እዛው አስተማሪ ሆኜ አንድ ዘጠኝ ስምንት ዓመት ቆየሁ መሰለኝ ወደዚህ እስክመጣ ድረስ። ይኸው ነው፣ ብዙ ታሪክ የለውም። መልካም አድማጮች ከተወዳጁ መምህራችሁ ደበበ ሰይፉ ተማሪነታችሁ ትውስታዎችና የተወያየንባቸውን ቁም ነገሮች ካካፈላችሁን መንገድ ውጭ ስለ እናንተም ማወቃቸው አግባብ ነውና አመሰግናለሁ። ኋላ ላይ መስመሩ ከቀናን ዶክተር በድሉ ዋቅጅራን ይዘን እንመለሳለን። ባለፈው ዝግጅታችን መጨረሻ ያነሳችኋቸውን ጭብጦች የሚቀጥሉ ጥያቄዎች ላንሳ። ስራዎቹን ገፋ አድርጋችሁ ተመልክታችኋል። እንደ መምህር ማንነቱን አይታችኋል። ምናልባትም በኔ ግምት ለዚህ ዘመን ለደበበ ሰይፉ ስራዎችና ሕይወት ሩቅ ለሆነው ትውልድም ቀረብ ያደረጋችሁ ይመስለኛል። በውስታዎቻችሁ ንባቦቻችሁና ትምህርት። ገዛኸኝ ካንተ ልጀምር የባለ ቅኔውን ሥራዎች ስትመለከት ከፍልስፍናውም ከሪዮት ዓለሙም ጋር የሚገናኙ ጉዳዮችን አንስተሃል። ከሀያሲነት ይልቅ የቀደሙ ታዋቂ ገጣሚዎችን ስራ የተመለከተበትን ግምገማውን ለየት ባለ አቀራረብ ገልጠኸዋል። እስኪ ስላላለቁ ስራዎቹ ንገረን ስራዎቹን በቅርበትም እንዳጠና ሰው አቶ ገዛሀኝ ያልታተሙ ስራዎች ማለት ይሻላል ደበበ እንግዲህ ስንት አመተ ምህረት ነው በአርባ ሁለት ነው የተወለደው ከሰማኒያ አምስት በኋላ ብዙ ስራ አልሰራም ወይ ሰማኒያ ስድስት እስከዛ ድረስ ያልታተሙ ግን ያለቁ ስራዎች አሉ እንደ ጠቀስኩልህ እነኚህ በአማርኛ ስነ ግጥም ላይ የሰራው አንድ ብቻውን መጽሐፍ የሚወጣው ነው ጥሩ አርታኢ ይዞት ቢታተም መጽሐፍ የሚወጣው ነው እዚህ ላይ ተፈሪም ያግዘኛል። ሌሎችም አርቲክሎች አሉት ተሪዮት አለሙ ጋር ያያያዝኩት ምልህ ማርክሲዝም እና ደርግሽት ነ ብሎ የነበረበት ወቅት ስለሆነ ደበበም ማርክሲስት ስለነበረ የጻፋቸው ተፈሪ ታስታውስ ከሆነ ደራሲው ባቢዮታውድ የሚል አንድ ገጣሚው ነው ገጣሚው ባቢዮታውድ የሚል አንድ ጽሁፍ ነበረው። በጣም ጥሩ ጽሁፍ እና ቁልጭ አድርጎ የደበበን አቋም ያሳየ ነበረ ማለት ነው። ወደኋላ ደበበ በንባብን በልጽጎ ህይወትም ብዙ ተምሮ እየተለወጠ መጥቶ ብዙ ጥያቄዎችን መጠየቅ ጀምሮ ነበር። እነኛ የሚጠይቃቸው ጥያቄዎች ከሀገር ልዕልና ጋር ከኢትዮጵያ አንድነት ጋር እና በድሎ ያነሳው ያለመሳካት ደክሜ ያለሁ ለሀገሬ ግን አልተሳካልኝም የሚል ተስፋ መቁረጥ ላይ ደርሶ ነበረ። መጨረሻ ላይ በእንግሊዝኛም ግጥሞች ይጽፍ ነበር። ከነዛ ውጪ እንግዲህ በቲያትር መስክ ከአስር በላይ ቲያትሮች ያሉት ይመስለኛል። ብዙዎቹን አንብበናቸዋል። እኔ እና ተፈሪ በታዩበት ዘመን ልጆች ነበርን። እኛ በየቲያትር ቤቱ በታዩበት ዘመን አላየናቸውም። አልደረሳችሁባቸውም? አልደረስንም። አዎ፣ አስራ ሁለት ያክልም አልጨረስንም፣ ልጆች ነን። ከዛ በኋላ እንግዲህ ለመታተም የሚበቁ ቲያትሮችም አሉት። ለመታተም የሚበቁ በአማርኛ ስነ ግጥም ላይ የጻፋቸው ስራዎች አሉ ከመጀመሪያዎቹ የአማርኛ ስነ ግጥሞች ጀምሮ ከሰላሳ ሶስት ዓመተ ምህረት በፊት ሰላሳ ሶስት ዓመተ ምህረትን የነጻነት የአዲስ ዘመን መለኪያ አድርጎ አስቀምጦ ከሰላሳ ሶስት ዓመት እስከ አብዮቱ ድረስ ያለውን ከአብዮቱ በኋላ ያለውን ስነ ግጥም ያየበት አለ። እኔ እንደ ትልቅ ስራ የማየው አንዱ እሱ ነው። ሁለተኛው ቲያትሩ ነው። በእንግሊዝኛም ግጥሞችም ብዙ አሉት። ሁለተኛው ግጥሙ ከሞተ በኋላ ነው የታተመው፣ ለራስ የተጻፈ ደብዳቤ የሚለው ተፈሪ፣ እዚህ ላይ የምትጨምረው ካለ ልትጨምር ትችላለህ። እነዚህን ያህል አውቃለሁ ማለት ነው ኔ መልካም። ተፈሪ፣ እንግዲህ ብዙዎቹ ለሕዝብ ያልደረሱ ከባህሪ ወጣታ ሬዲዮ ላይ የሰራው አንድ ተውኔታ አለ። አንድ ስምንት የሚሆኑ ስራዎቹን ሌሎች ከኛ ውጭ ያሉ ጓደኞቻችንም ባለፈው ገዛሀኝ ሲያነሳቸው የነበሩ በህይወት የሌሉም ልጆች እኛን ከሄድን በኋላ እዚህ አዲስ አበባ የቀሩ ልጆች ሲሰበስቡለት ነበረ እና አሉት። በጣም የእንግሊዝኛ ጥቅሞችም ቅድም ገዛሀኝ እንዳነሳው አሉት የጥናት ስራዎቹ በተለያዩ መድረኮች የሚያቀርባቸው የነበሩ በዩኒቨርሲቲው የጥናት መድረኮች ላይ ያቀርባቸው የነበሩ በቋንቋና በስነ ጽሑፍ ላይ ግጥሞች ላይ ያቀርባቸው የነበሩ ስራዎች ነበሩት። አሉት ብዙ ስራዎች እና አንዱ ምንትሩ እኔ የደበበ በዚህ በስነ በስነ ጽሑፍ ውስጥ እንደ ትልቅ ኮንትሪሽን አደረገ ብዬ የማስበው የሀገራችንን በተለይ በተውኔት ዘርፍ ያለውትን በዘርፉም አንድ በር እስከ መሰጠት ቋንቋም እስከ መስጠት ዮሐንስ አድማሱ አብዮቱ ሊመጣ ነው እና አቤታችን ዲዳ እንዳይሆን ብሎ አንድ የተራማጅ መዝገበ ቃላት አዘጋጅተዋል እንደሚባለው ደበበም ለተውኔት ብዙ ቶችን ሰጥ የነበረ ሰው ነው። በሱ ብቻ አይደለም፣ አዳዲስ ጥንሳ ሀሳቦችን አማርኛ በማድረግ በኩል ያለው ኮንትሪቢሽን ትልቅ ነው። ምናልባት እንግዲህ ከዮሐንስ አድማሱ ዮሐንስ አድማሱ ቀጥሞ የነካ ዮሐንስ አድማሱን ተማሪ ነው እና ትልቅ ኮንትሪቢሽኑ በስነ ጽሁፍ ውስጥ ያው አመለካከቱ እንዳለ ሆኖ ማርክስ የሆነ አመለካከቱ እንዳለ ሆኖ፣ ነገር ግን በየዘርፉ ያሉትን የስነጽሁፍ ፈንፃ ሀሳቦች በሁል በደንብ የሚረዳ ሰው በመሆኑ ቋንቋና መግለጫዎችንም ጭምር እየሰጠ አንደበቱን እንዲሰላ የስነጽሁፍ ቋንቋ ለውይይት የሚመቹ ቃላትን ልክ እንደሱ አስተማሪዎች እንዳያደርጉ እንደነበረው በሱ በኩል ያለው ኮንትሪቢሽን አስተዋጽኦ በጣም ትልቅ ይመስለኛል። ደራሲያንን በማፍራት በኩል ተማሪዎችን ሚያስተምር ነበረ። የደራሲያን ማህበር ሊቀመንበር ሆኖ ያገለግል ለረጅም ዓመታት አገልግሏል። በዛም ወቅት እነ ብሌንን ብሌን የሚል የኢትዮጵያ ስነጽሑፍ ኡማን ማህበር መጽሄት ነበረ። በእነሱ በእነሱ ያደርግ የነበረው ኮንትሪቢሽንና አስተዋጽኦ በጣም የላቀ አስተዋጽኦ በዛ በኩል ነው። ከማስተማሩ ቀጥሎ ወይም ከማስተማሩ ጋር ተያይዞ አሁን እንደ ጎዶሎ የማየው እሱ ነው መቼም በገጣሚነቱ በኩል ልክ እንደ አናባቢ ይፈልጋል ሕይወት፣ አለዚያ ምንድን ነው ተነባቢው እንደምትለው ኮንሶናንት ኮንሶናንት ሆኖ ነው የሚቀረው። እንደነ ደበበ አይነት ገጣሚያን ከሌሉ እና የስነ ጽሑፍ ሰዎች ከሌሉ አናባቢው የሌለው ልዳ ሕይወት ነው የሚሆነው። አናባቢው አንድ በትም ለቃሉ ለድምፅ ዝግጁ ያደርጋል። ተነባቢው ሆሄ፣ አናባቢው ነው ድምፅ የሚያወጣው። እንደሱ አይነት ሚና እንዳለው በገጣሚነቱ ትልቅ አስተዋጽኦ ያደረገ መሆኑንም አምናለሁ። ግን ይበልጥ የሚታይ የማገላው ለመምህርነቱና ለተመራማሪነቱ መልካም። በአንጻራዊ ሁኔታ ገና በጎልማሳነቱ ያለፈ እንደመሆኑ አጭር እድሜ ነው ማለት ይቻላል። በሀምሳ አመቱ ላረፈ ሰው ሀምሳ አመት እንደ እይታችን ረጅም ጊዜ ሊሆን ይችላል። ግን በርካታ ስራዎችን የሰራ ከስራዎቹም መጠን ባሻገር ትቷቸው ያለፋቸው አሻራዎች ጅምሮቹ በተለያዩ ዘርፎች በውይይቶቻችሁ ደጋግማችሁ እንዳነሳችሁት የሰራ ሰው መሆኑን መመልከት ይቻላል። ነገር ግን ደግሞ ያንን ያህል ብዙም የተጠና ይመስላል። በተለያየ ጊዜ ለተማሪዎቹ ቅርብ መሆኑ በስራ ውስጥ ለሥነ ጽሁፍና ለተውኔት የተለየ ስሜት ለሚሰጣቸው ባለሙያዎች የተለየ ቅርበት ስላለ ወይም ስራዎቹ ጎልተው የሚታዩ በመሆናቸውም ሊሆን ይችላል። ተጽዕኖ የጎላም ይመስላል። ዛሬም ድረስ ለውይይት የሚቀርቡ መድረኮች ላይ ይነሳል እና ስሙ እንደምን ተወደደ እንደምንስ እስ ብዙ ተጠና። ቀደም ብላችሁ ከተቃቀሳችኋቸው ግልጽ ከሆኑት ጭብጦች ባሻገር ገዛኸኝ ደበበ እንግዲህ እንደ ሰው በጣም ደግ ሰው ነበር። በጣም ደግ ስልህ በቃ የተጎዳ የወደቀ የታመመ አይቶ የሚያለቅስ የደግነቱ መጨረሻ ያለውን ሁሉ አድርጎ የሚያለቅስ አይነት ሰው ነበረ። እንግዲህ ይህን ሰውዬ አስተማሪ አድርገህ ክፍል አምጣና አስበው። ክፍል ውስጥ ደግሞ ተማሪዎቹን እንደ ጓደኛ ነው የሚያየው። ሁላችንም ጓደኞች ሁነን፣ ይቀልድባሃል፣ ይስቅባሃል። ሲጋራ የምታጨስ ከሆነ አብሮህ ያጨሳል፣ አብሮን ድራፍት ይጠጣል። ጓደኛ ነው እና በዛ ጓደኝነት ውስጥ እንግዲህ ክፍል ውስጥ መጥቶ ከሚያስተምረው ተጨማሪ ውጪ ከእያንዳንዱ ሰው ጋር በግሉ በቢሮው ውስጥ በቤቱ በምናምን በሚያደርገው ግንኙነት ቅድም ተፈሪ እንዳለው ብዙ ሰው ቀርጾ አውጥቷል። በጣም ብዙ ሰው፣ ሁላችንም የእሱ እጅ አለበት አስተሳሰባችን ውስጥ ማለት ነው። ደበበ ያስተማረንም እኛ ያስተማርናቸው ተማሪዎች መገበብ አለባቸው ውስጣቸው። በተዘዋዋሪ አግኝተውታል፣ ምንም ጥያቄ የለውም። ትምህርት ቤት ሄደን ስናስተምር ከሀይ ስኩል ጀምሮ ተፈሪ አቃል ደበበን ዮሐንስ አድማሱን ነበር የምናስተምረው፣ ሰለሞን ደሬሳን ነበር የምናስተምረው እና እና እየተገናኘን እናወራለን። አሁን የሚሰሙ የኔ ተማሪዎች ቢኖሩ የሁለተኛ ደረጃ ተማሪዎች ሁለት ሶስት ግጥም ሊሉልኝ ይችላሉ የደበበን ዮሐንስን እና ከኛ አልፎ አንድ ትውልድ ወደ ታች እስኪወርድ ድረስ ነበረ ደበበ በተማሪዎቹ ላይ ያለው ተጽዕኖ። እና ሰውነቱ ደግሞ እንደዚህ በትምህርት ቤት ብቻ የምታጠበው በሀገር ብቻ የምታጠበው አይደለም። ሰው ነው በቃ ሰውነት፣ የሰውነት መለኪያ ነው ደበበ ብዬ አስባለሁ ብዙ ጊዜ ኔ እና ተጽዕኖ ቀላል ባለመሆኑ ምክንያት በየቲያትር ቤቱ ያሉ ልጆች፣ ትልልቆቹ ተዋናያን፣ ዛሬ ስማቸው የሚነሳው ትልልቆቹ ጸሐፌ ተውኔቶች እና የእሱን ድምፅ የሰሙ የእሱን ሀሳብ የፈሰሰበትን ወረቀት አግኝተው ያነበቡ ሁሉ አይተውትም የማያውቁ ሁሉ ተጽዕኖ አለባቸው። እንኳን የእኛ አይነቶቹ የተማሩት ማለት ነው። አብዛኞቹ በመድረክ ላይ ያሉ ሰዎች ዛሬ ትልልቆቹ ደበበ ያስተማራቸው ሰዎች ናቸው። የትያትር ጥበብ ክፍለ ትምህርት ሲመሰረት ስርዓተ ትምህርቱን ከማዘጋጀት ጀምሮ እንግዲህ እሱ የተመረቀው በአማርኛ ስነ ጽሁፍ ነው፣ የመጀመሪያ ዲግሪ ነው። እዛ ሆኖ ነው የትያትር ክፍለ ትምህርትን ለማቋቋም ሲሰራ የነበረው እና ክፍለ ትምህርቱ እስኪቋቋም ድረስ ብዙ የደከመው እና እዛ ሁሉ ውስጥ እጁ አለበት፣ ማቋቋሙ ውስጥ የኢትዮጵያ ቋንቋዎችና ስነ ጽሁፍ ክፍለ ትምህርትን ስርዓተ ትምህርትን በጣም ትልቅ ቅርጽ ከማስያዝ ጭምር ማለት ነው። ድራማ ውስጥ እንዲካተት ስነ ግጥሞ ሌሎቹ ሁሉ ተካተው ዛሬ ያለውን ስርዓተ ትምህርት እስከ መቅረጽ እና እዛ ላይ ሁሉ እጁ ያረፈ ነው እና በዛ ምክንያት ከሌሎቹ ሰዎች የበለጠ ቢጠና የሚገርም አይደለም። እንደውም የሚገባውን ያህል ብዙ ስራ አልተሰራም ስለደበበ የሁላችንም ድክመት ነው። ወይኔም ድክመት ብዙ አለበት። ግን ወደፊት የሚሆነውን አናውቅም። በተደጋጋሚ የሚጠና ሰው ነው። አስር አስራ አምስት መጽሐፍ ስለ እሱ ልጻፍ ይችላል እንግዲህ በመጪዎቹ መቶ አመታት ውስጥ ምክንያቱም የኢትዮጵያ ስነ ጽሁፍ አንዱ ዋርካ ነው። እሱ እነ ዶስቶቭስኪን እነ ፑሽኪንን የራሽያ ስነ ጽሁፍ ውስጥ ያሉትን ስንሰማ፣ አሜሪካ ስነ ጽሁፍ ውስጥ ያሉትን ስንሰማ በተደጋጋሚ እና በጣም ብዙ ሰዎች ህይወታቸውን እንዳጠኑትና ስራዎቻቸውን እንደመረመሩት ወደፊት ብዙ ሊሰራበት የሚችል ትልቅ ሰው ነው እና ብዙም አልተጠናም። ገና ይቀረዋል ነው ምለ ይቀረዋል ነው ምት ጥናትና ምርምር ስራዎቹን እንደሚከታተል ሰው በቅርበት የምታያቸውን ጨምረ ነው ያስረዳህን ገዛኸኝ ከተማሪዎቹ ጋር ያለውን ቅርበት እንደ ጓደኛ ማድረጉን ጠቅሰሃል። ባልተለመደ መንገድ ማለት ይቻላል። ደፈር ተደርጎ ከታየ እንግዲህ መምህራንም ስለነበራችሁ ምናልባትም ወደ እናንተም አጋብቶት ሊሆን ይችላል። ለተማሪዎቻችሁ ምን ያህል ቅርብ እንደሆናችሁ ባላውቅም አንዳንዴ የመምህርና የተማሪ ግንኙነት ብዙ የማይደነቅበት መንገድም እንደሆነ ሁሉንም ባይወክል ከየት መጣ ሊያሰኝ የሚችል ጥያቄ የሚያስነሳ ይመስለኛል። እንዴት ተቻለ? አንድ መምህር ከሌላው መለያየቱ እንዳለ ሆነው ምናልባት በኢትዮጵያ ትምህርት ቤቶች ውስጥ በቀደመው በብዛት የማናየው ጠባይ፣ እና አቀራረብ ይመስላል። ያነሳኸውና እንደ ባጭሩ ላይ አስተያየት ሰጥተህ እንደ መምህርም ጭምር ራስህም ወደ ተፈር ይሻገራለሁ እሺ ምንም ጥያቄ የለውም። ብዙ ተጽዕኖ አድርጎብናል ደበበ ህይወታችን ውስጥ። እና ብዙዎቹ ጓደኞቻችን ባለፈው እንደገለጽኩልህ ተማሪዎቻችን ናቸው። እኔም የተፈሪ ይህን ያመጣው የእሱ ተጽዕኖ ነው። ኢትዮጵያ ውስጥ ባለው የትምህርት ፍልስፍናውም ሳይሆን የትምህርቱ አካሄድ፣ መምህሩ እንደ ውሃ ቢሆን፣ ተማሪው እንደ ባዶን ስራ እየተቆጠረ ውሃ የሚሞላ ተማሪውን አንተ ነህ የምትሞላው እድል የለውም። ስም አልጠቅስም። እኛ አስተማሪዎች ነበሩ እንምልስ አንድ ቀን ስንቀር የቢሯችሁ ሄደን ይቅርታ ጠይቀን ተንቀጥቅጠን በነጋታው እንገባለን። ያንን ካላደረግን በነጋታው ከዛ የተመለስ የሚሉ መምህር አልነበሩም። ከበር ላይ ሁለተኛውን ቀን የምንገባው የቀረንበትን ሄደን ይቅርታ ጠይቀን ሳናስፈቅድ በመቅረታችን ይሄ ዩኒቨርሲቲ ውስጥ የሆነ ነገር ነው የምነግርህ። እና እሱ ያ መምህራችን ቁጭ ብሎ ዴስክ ላይ የነገረንን ብቻ ስናቀርብ ደበበ ደግሞ የተለየ ነው። አንድ ምሳሌ ልንገርህ። አንድ ግጥሙ ላይ የእኔ መመረቂያ ጽሁፍ የደበበ ግጥሞች ነበሩ እና አልታተሙም ነበረ እና ሰብስቦ ሰጠኝ። እንዳውም ስመረቅ ይዛሃቸው ገጠር ሂዳ አለኝ እና ሰጠኝ። ኮፒ አለኝ እኔ ብሎ እና አንዱ ግጥሙ ላይ የከያኒው ፍቅር አይደለም አይደለም፣ በመለኮን ገላ የአደፍ አበባ ይልቅስ እንጂ ነው በጠላት አዝመራ የሳምሶን ድብ ጭራ ይላል እና መጽሐፍ ቅዱስ ላይ የሳምሶን በቀበሮ ጭራ ላይ ሳታስሮ የፍልስጤማውያንን የድሮውን ታሪክ ነው የማወራህ፣ የአሁኑን አይደለ። አዝመራው ሲለቃቸው አዝመራቸው ተቃጠለ። እና ያንን አምጥቶ ነው የከያኒን ተግባር የገለጸው። እና እየሰራው እንዴ ጋሽ ደበበ፣ ድብ እኮ ጭራ የለውም ይሄ ግጥምህን አበላሽቶ ብሃል አልኩት። ጻፈው አለኝ። አንተ ነህ ይሄን ያየኸው እና መመረቂያ ጽሁፌ ውስጥ ልጻፈው እዛ አዎ ጻፈው አለኝ፣ ነጻፍኩት። ያን ያህል ነው። አንተ ነህ ያየኸው እንጂ እኔ አይደለሁም ያየሁት ቀድሜና፣ ተናገረው ጻፈው ብሎ ክርስቶስ ጽፈው ያን ያህል ነጻነት ሰጥቶን ያስተማረንና ተማሪዎቻችን ላይ እኛም ያው እንደ ባዶን ስራ አይደለም ተማሪዎችን ተቀብዬ የኖርኩት ተቀብለን የኖር ነው። በሱ ምክንያት ነው ነጻነት ሰጥቶን እንድናስብ አድርጎን ሀሳባችንን ሰምቶን፣ እንደውም አንድ ቃል ነበረችው ተፈሪ ታስታውሳለህ? የሆነ አዲስ ነገር ከነገር ነው እውነት ነው እውነት ነው እውነት እውነት እውነት ነው እውነት ነው ያልከው ነገር ነው የሚልህ እንዴት እንደሚቀበልህ ስማው እና ያን በተማሪና የአስተማሪ ግንኙነት ላይ በአዲስ አበባ ዩኒቨርሲቲ ውስጥ በተለይ እሱ ያስተማረን ተማሪዎች ላይ እንደ አብዮት ነው የምናየው። ከየት እንዳመጣው እኔ አላውቅም። የምልህ ግን ቀጥላለሁ፣ አሁን ነው የቀየረው የተማሪና የአስተማሪ ግንኙነትን ሙሉ በሙሉ ነው የቀየረው። ለገዛህኝ የተለየ ለተፈሪ አይደለም ነው የምልህ፣ ያስተማራቸው ተማሪዎችን ሁሉ አግኝተህ በዛ በአስተማሪነት ደመኑ በሙሉ በተለያየ መንገድ ሊነግሩ ይችላል እንጂ እውነቱን ይሄ ነው የደበበልህ። አዎን፣ ተነግረው የማያልቁት የሚመስሉት የስመ ጥር ባለቅኔና ጸሐፊ ተውኔት የተወዳጅ መምህር ታሪኮች ካለፈ ሁለት አሰርታት ሊደፍን ቢቃረብም የትላንትን ያህል በቅርበት የሚታወሱ ይመስላል። የቀደሙት በሚል ርዕስ የባለተራውን ባለታሪክ የደበበ ሰይፉን ሕይወትና ስራዎች የምንቃኝበት ከቀድሞ ተማሪዎቹ ጋር የጀመርነው ወጋችን አልተቋጭም። ተከታዩን በመጪው ፕሮግራማችን ይዘን እንመለሳለን። ለአሁኑ ግን እንግዶቼን አቶ ገዛሐኝ ጌታቸውንና አቶ ተፈሪ መኮንንን ለጊዜያቸው አመሰግናለሁ። ቀደም ባለው ፕሮግራሞች የተሳተፉት ዛሬ በስልክ ችግር ምክንያት ሳይቀናን የቀረው ሌላው እንግዳችን ዶክተር በድሎ አቅትራ ናቸው። እርሳቸውንም እናመሰግናለን። አሁን አለው ጥላሁን ገሰሰ መቼም የማይጠገቡ ዜማዎች ናቸው። በጣም አዲሱ ንጉሳ ሊሉ ተራውን እየተጠባበቀ ስለሆነ አዎ፣ የአዲስ አበባውን መስኮት ልንከፍት ነው። ዛሬ ዓለም ለደረሰበት የዜማ የተፈጥሮ ሳይንስና የማህበራዊ ሕይወት ፍልስፍና መሰረት ነው ሊያስብሉ የሚችሉ ብዙ ሰማያዊ ሰነዶችን ትቶልን ያለፈ ሊቅ ነው። ቅዱስ ያሬድ ቅዱስ ያሬድ ለኢትዮጵያ መሆነ ለቤተ ክርስቲያን ጌጧ ነው። ይሄ ጌጥ የሆነውን ሊቅ ግን ብዙ አልተባለለትም ብዬ ስላሰብኩኝ ነው ይህንን መጽሐፍ ለማዘጋጀት የቻልኩት። ሊቀ ጉባኤ ጌታሁን ደምጸ ከዳግማዊ ምኒልክ መታሰቢያ ታዕካ ነገሥት በዓታ የሆህተ ስብከት መጽሐፍ ደራሲ ታሪኩ የማይጠገብ ቢደጋገም፣ የሁሉም ኢትዮጵያዊ ቅርስ ሥራዎቹ ትኩረት ተሰጥቷቸው በጥልቀት ያልተፈተሹለት ሊቀ ሊቃውንት በዚህ በማኅበራዊ እሴቶቻችን ላይ ያቀነቀነባቸውን ድሰቶችን የሚተነትን ነው። ከሃይማኖት ውጪ ለምሳሌ በሥነ ምግባር ሊሆን ይችላል፣ ተፈጥሮን በማድነቅ ሊሆን ይችላል፣ በፍልስፍናው ሊሆን ይችላል። እነዚህ በመሳሰሉ ከእምነቱ ክልል ውጭም ላሉት ሰዎች የሚመለከታቸዋል ብዬ አሰብኳቸውን ለብቻ እየነጠልኩኝ ለምሳሌ እንደ ሶሶሎጂስት ሆኖ እንደ ማህበረሰባዊ አጥኚ ሆኖ እየተናገራቸው እንደ አንትሮፖሎጂስት፣ እንደ የስነ ባህል አጥኚ ደግሞ ወሪዴ ብሄር ሮሚ አሁን የሚለው ወደፊት እንመጣበታለን። እሱ አሁን እንደ አንትሮፖሎጂስት ነው። ያንን እንዴት አድርጎ እንደ ቃኝ ባህልን አዚሞባት ኪነ ህንጻውን አድንቋል። ቅዱስ ያ ኪነ ህንጻ ያደንቃል፣ ተፈጥሮን ያደንቃል፣ አየራቱን፣ ነፋሳቱን፣ ተራራውን፣ ኮረብታውን፣ ሸለቆውን፣ ውቅያኖሱን፣ ይህን ሁሉ የእግዚአብሔርን ችሎታና የምድርን ገጽታ ያስቃኘናል። ጂኦግራፈር ነው። እንደዚሁም ደግሞ አስትሮኖመር ነው። የስነ ከዋክብት የከዋክብትን ብዛታቸውን፣ የሰሌዳቸውን ጥበትና ስፋት፣ የብርሃናቸውን መበላለጥ የጨረቃን የከዋክብትን እንዴት ወቅታቸውን እየጠበቁ እየተፈራረቁ ብርሃናቸውን እንዴት እንደሚሰጡን ይህን ቅዱስ ያሬድ በሚገባ በዚህ መላ ተንትኖታል። እንደገናም ደግሞ ስለ እጽዋት እንደ ቦታኒስት ሆኖ እንደ ስነ እጽዋት አጥኚ ሆኖ ደግሞ እጽዋት በልምላሜ በመዓዛ በቀለም በከለር የተለያየ ገጽታ እንዳላቸው ይተነትናል። ጸገዩ ጸገያ ጸገዩ ደንጎላት ወፈሬው እያለ አዎ እያለ እንግዲህ እጽዋት በተለያየ ጊዜ ልምላሚያቸው እንደሚያሳዩ፣ ለምሳሌ በክረምት የሚጠወልጋለ በበጋ የሚለመልም አለ። እነዚህ እነዚህን እንግዲህ ቅዱስ ያሬድ በሚገባ የሥነ እጽዋትስ አስተዳደግና አበቃቀል ሁኔታ አዜሞባቸው። ሊቀ ጉባኤ ጌታ፣ አሁን እንስሳትን በተመለከተስ ያሬድ ያለው ነገር የለም? ያዜመው የእንስሳትን ስነተዋልዶ አመጋገባቸውን አድንቋል። እና ቅዱስ ያሬድ እንደ ዞኦሎጂስት ሆኖ እንደ ስነ እንስሳት አጥኚ ሆኖ የእንስሳትን ህልውና የእንስሳትን አኗኗር ስርዓት በሚገባ ያቀነቀነ ሊቅ ነው። ስለዚህ ቅዱስ ያሬድ ሃይማኖቱ በሃይማኖቱ ብቻ የሚወሰን አይደለም። ዓለምን ቃኝቷታል ብዬ አምናለሁ እኔ ሊቀ ጉባኤ ጌታውን ደምፀ፣ የዛሬ አስራ አምስት ቀን እንመለስበታለን። አመሰግናለሁ። ማማ እናታችን እጇን ዘርግታ ላምላካችን እጇን ዘርግታ ላምላካችን i'm you we hey. ምርጫዎችህም አዲስ አበባ ከመሄድ ጋር ይገናኙ? እርግጠኛ አይደለሁ፣ ማለት ይቻላል ይገናኛሉ። የታምራት ሞላ እንኳን ነፍሱን ይማረና በጣም ወደው ድምፃዊ ነው። አዲስ አበባ እንደምታቆየን ጠረጥራለሁ። ግን ወደ አዲስ አበባ ከመመለሳችን በፊት ወደ መጨረሻው ቅንብራችንም ከመሄዳችን በፊት አዲሱ ምን ተገኘ፣ ምን ይገኛል? ጠፋ እንጂ ምኑ የኳሱ ወሬ። ዘንድሮ የሰሜን አሜሪካው የኢትዮጵያውያን እግር ኳስ ፌዴሬሽን ውድድር የለውም ልበል? ጥሩ ጥያቄ ነው። አልበላ ሰዎቹ ድምጻቸውን አጠፉ አይደል? የዛሬ አስራ አምስት ቀን ነው የሚጀምረው የሚል ሰምቻለሁ። ልክ፣ ልክ ነህ። ኳሱ የዛሬ አስራ አምስት ቀን ይጀምራል። ከዚህ ቀደም እንዳስለመዱት ብቅ ብቅ ይሉ ነበር፣ ፕሮግራማቸውን ይናገሩ ነበር። እስካሁን ግን አልተገኙም። አትላንታ ጆርጂያ በሌኩድ ስቴዲየም ለሚካሄደው ለዓመታዊ ውድድር ወደ አምስት የሚሆኑ የክብር እንግዶች ተጋብዘዋል። ከዚህ በላይ ሌላ መረጃ የለኝም ማለት ነው። ተጨማሪ ካገኘን እንግዲህ ከሰሞኑን እናክላለን ይሻላል አሁን ወደ አዲስ አበባ እንመለስ። አዲሱ ወደ አዲስ አበባ ልት መልሰኝ ነው መምጣትህን ስላላመንኩ መመለስ ብዬ እንዳለ ቀደም ብዬ አንድ ሁለት ጥያቄዎች ወርወር አድርግ ያለሁ አዲሱ፣ መጀመሪያ ያጫወትከን ይበልጡን የግል ገጠመኞችህና ከአንተ ህይወት ጋር ቁርኝት ያላቸውን ጉዳዮች ነበርና፣ እንደው ከአስራ አምስት አመት በኋላ ወደ አገር ሲመለሱ ብዙ ነገሮች ባሉበት የሚጠብቁን ይመስለናል፣ እዛ ቦታ ልታገኛቸው ታስባለህ። ነገር ግን አስራ አምስት አመት ረጅም ጊዜ ነውና ብዙ ነገሮች ተለዋውጠው ይጠብቃሉ። እንደው ከአስራ አምስት አመት በኋላ ስትመለስ የራሴን የሚያሰብኩ ነው ስመለስ ስንት የምደነግጥበት ነገር እንዳለ ጭምር ምንድን ነው እንደው ለየት ያለ ነው የምትለው? ከጠበቅኸው ውጭ ሆኖ ያገኘኸው አንዳንድ ነገሮች እዛው በቦታው ያሉ ይመስልሃል? ያልከው ነገር ጥሩ ነገር ነው። ለምሳሌ እኔ ሲሄድ የቀድሞ ሁለተኛ ደረጃ ትምህርት ቤቴን ለማየት ፈለግኩና ወደዛ አጋጣሚ ስንደርስ የት ሄደ ትምህርት ቤቱ ስል አያው ከኋላ በኩል አብሮኝ የነበረው ዘመዴና ይሄ አዲሱ ህንጻ ሸፍኖት ነው ያው፣ አለኝ። ብዙ ቦታ የድሮ ቦታዎችን ለማስታወስ ስትፈልግ ያቅታል። ተለዋውጠዋል። አዎ፣ አለም ራሱ ማለት ነው። አዎ። አንዳንዱ ጋር ደግሞ ይፈርሳል። ይሄን በጣም አስገርሞኛል። ሌላው ብዙ ጊዜ የምንገምተው ነው የሰው ብዛትና የመኪና ብዛት የኑሮ ሁኔታ ቅድም ያነሳሳቸው የኑሮ ውድነትን ቅድም ጠቁመሃል፣ ለመገመት ከሚቻል በላይ ነው። እሱ ያስቸግራል። ያስቸግራል ማለት ምንድን ነው? አንዳንድ ሰው በግል ስታይ ድክመቱን ታያለ፣ ደግሞ ትንሽ ወጣ ስትል፣ ወይ መዝናኛ አካባቢ ብቅ ካልክ ሰው እንደ ልቡ ሲዝና ታያለህ። ችግር አለ ወይ ትላለህ እና በጣም ግራ የተራራቀ ነው፣ የተራራቀ ነው። አዲሱ እንግዲህ ወዲሁም አጭር ጊዜ ነው የነበረ ሳጠግበው የተመለስክ ይመስለኛል። እስኪ ጎላጎላ ብለው ወደሚታዩት ጉዳዮች እንሂድ። አዲስ አበባ በደረስክ በሳምንቱ ቀደም ብዬ እንደ ጠቆምኩት ከሩቅኛ በምንረዳው መንገድ የምንሰማና የምንገምታቸው ነገሮች በቦታው ሲሄዱ ይለያልና ከጠበከው ውጭ የገጠመ በተለይ የኢትዮጵያን ወቅታዊ ሁኔታ የሚመለከት የሰውን ስሜት ያየህበትን ጠቆም አድርገህ ነበር። በሱን እንደርደርና ምናልባትም ለየት ያሉ አጋጣሚዎች ካሉ እነሱን ታክላለ። ለየት ያለ አጋጣሚ አለኝ፣ እንደው ወደኋላ ኋላ ላቆየው ብዬ ነው እንጂ አሁን የፖለቲካውን ነገር ስታየው፣ እዚህ ሆነን በየቀኑ ስለ ኢትዮጵያ እንሰራለን። ስለ ኢትዮጵያ እኮ እዚህ ነው። ብዙም እዛ ያሉ ሰዎች አሁን ለመስማት አልቻሉም። የሰሙበት አጋጣሚ የለም። አላውቅም፣ ይሄ በጣም አስገርሞኛል። በፖለቲካው ረገደ ወይም እንደው ያለው እንቅስቃሴ እዚህ ሊገን ይችል ይሆን አዲሱ? ምናልባትም ራቅ ስላለ ብዙ ነገር ገነን ብሎ ይሰማ ሲሆን በሌላ አንጻር የሚታይም ከሆነ ካለመስማት ባሻገር አዎ፣ ይገናል አላለም። የእኛኑ ጣቢያ ነው የማየው የአሜሪካ ድምጽ ራዲዮ በየቀኑ አዳዲስ ነገር ነው የሚዘግበው። እንደውም ምናልባት ከሆነው ነገር እናሳነስ እንደሆን ነው እንጂ አልተጋነንም። ምናልባት ዋሽንግተን ወይም አሜሪካ እንግዲህ የተለያየ ሚዲያ አለና የእነሱን አዘጋገብ አላውቅም። በእኛ አይን ሳየው ግን አልተገናኘም። ሌላ ግን አንድ ትልቅ ነገር እዚህ ጉዞዬ የጠቅላይ ሚኒስትሩ ጽሕፈት ቤት ያለበት ታላቁ ቤተ መንግስት ያን ለመጎብኘት እድል አግኝቼ ነበረ። አስጎብኚ መሐዘ ጥበባት ዲያቆን ዳንኤል ክብረት ነው። ታውቀዋለህ? አዎ እንግዳችን ነበሩ። ፕሮግራማችን እንግዳ ይሆናል ይቀርባል። እርሱ እንዳጫወተኝ የጉብኝቱ መነሻ ምንድን ነው? ጠቅላይ ሚኒስትር አብይ ለቪኦኤ ቃለመጠይቅ ሊሰጡ ቃል ገብተው ነበር፣ ከዚህ ቀደም ያን የገቡትን ቃል አሁን እችላለሁ ያሉ ይመስለኛል እና እና ያንን ዳንኤል ደውሎ ሲነግረኝ መምጣቴን ያቅ ነበር እና በነገር ላይ ጠቅላይ ሚኒስትር ለቪኦኤ ቃለ መጠይቅ ይሰጣሉ ነገ። ከእስክንድ ጋር ያደረገው ቃለ መለስ ነው ከእስክንድ ጋር ያደረጉት። እና ያንተንም መምጣት ሰምተው ነበርና ሊመጣ ላገኘው ይችላለሁ ብለዋል አለኝ። በሆነቶ በጣም ድንገተኝ ነገር ነው እና ደስ ይለኛል አልኩት። እንግዲያውስ እንደዛ ከሆነ ወደ ዘጠኝ ሰዓት ላይ ነው ቃለ ምልልሱ። ከዛ ቀደም ብለህ ብትመጣ ቤተ መንግስቱንም እንዳሳይህ ነግረውኛል፣ እንዳስጎበኝህ አለኝ። ደስ ይለኛል። ታላቁ ቤተ መንግስት ጠቅላይ ሚኒስትር ጽህፈት ቤት ያለበት የደርግ ጽህፈት ቤትም የነበረበት አንዴ ነው። እዛ ቤተ መንግስት ከዚህ ቀደም ሄደ ማስተር ሬዲዮ ስሰራ ኮሎኔል መንግስቱ ኃይለማርያም መግለጫ ይሰጡ ነበረ። እኔ የነበር ኪዋን መግለጫ እንድከታተል የተመደብኩት አንዴ ሄጃለሁ። ውስጡን አላቀውም። አሁን ግን እየተዘዋወርኩ ሳየው የምኒልክን ልዩ ጸሎት ቤት፣ የንግሥት ዘውዲቱን ንጉሰ ነገስቱ ወደ ቤተ ክርስቲያን ሲሄዱ ያሉበትን መንገድ ቤተ መንግስቱ በደርግም ጊዜ አለ። ነገር ግን በአዲስ መልክ እየተሠራ ነው። እሱን በመስከረም ይከፈታል ለህዝብ ተብሏል። እንደምታቁ ከፍተኛ እድሳት እየተካሄደበት ነው። አዳዲስ ስራዎች እንደተሠሩ ታያለህ። ትልቁን አዳራሽ ምኒልክ ግብር የሚያበሉበትን ወይን መጥመቂያ ተብሎ ቀዝቃዛው መሬት ተብሎ ያለበትን ያን ስፍራ ምኒልክም ችሎት የሚያካሄዱበትን ቦታ የዙፋን ችሎት የሚባለውን ይህንን ሁሉ በአዲስ መልክ እየሰሩት ነው። ሜዳው ላይ ደግሞ የዘጠኙ ክልል የሚወከሉበት ምልክት ምልክት ተደርጎ በደንብ ተሰርቷልና ሲያልቅ ማ የትኛው የማ እንደሆነ በደንብ ይለያልና እኔ አሁን ሳየው ጅምር ነው። ግን መሰረት ተጥሏል። አሁን እስከ መስከረም ያለው ጊዜ ሁለት ወር ገደማ አለና ሲጠናቀቅ በጣም ቆንጆ እንደሚሆን እርግጠኛ ነኝ። ግሩም ነው። የምኒልክ ቤተ መንግስትን በዚያ ዘመን በነበረበት ሁኔታ እየያዙን መጎብኘት እድል አግኝተሃል። ይህም ፕሮግራም ስንጨርስ ምናልባት በሀሳብ ታስጎብኝ ይሆናል። አንዳንዱ ክፍጠጠራ ቤተ መንግስቱን አሉላ ከዚህ ቀደም በውል ባላውቀውም አዳዲስ እየተሰሩ ያሉ ስራዎች እንዳልኩ ይታያሉ። የምኒልክ አዳራሽን፣ የመንግስትን ቤተ ጸሎት፣ በተለይ ነገስታቱ አጽማቸው ያረፈበት ቦታ ደግሞ አለ፣ ታዕካ ነገስት በዓታ ወደዛ የሚያስገባውን በር በዛ በኩል ነውና ነገስታቱ አጽማቸው ያለበት ቦታ ራሱ ይሄ ቤተ መንግስት ስራ ሲያልቅ ሊጎበኝ ሁሉ ይችላል እና በጣም ታሪካዊ ስራ ነው የሚሰራ ያለው። ከዛ ወደ ጠቅላይ ሚኒስትሩ ቢሮ ወሰደኝ። ሻይ ቡና ቀርቦልኝ እየቀማመስኩ ስጠብቅ መጡና አገኙኝ። ጠቅላይ ሚኒስትሩ ሰላምታ ተለዋወጥን፣ በኢትዮጵያ ባህል መሰረት እንደም ተሳስመን። እናንተ ሰዎች እየጠበቁኝ ነውና አንድ አፍታ ጨርሼ ልምጣ፣ በሉ ሻይ ቡና ጋብዙልኝ ብለው ሄዱ። ከአንድ ግማሽ ሰዓት በኋላ መጡ። ለአንድ አስራ አምስት ሀያ ደቂቃ ቁጭ ብለን አወራን፣ ተወያየን። እንደ ጋዜጠኛ አይደለም የሄድኩት እንደ ጎብኝ ነው። የጋዜጠኛ ጥያቄ ልጠይቅ አልችልም። እስክንድር እየጠየቀልህ ነበር። እሱን እሱን እስክንድር ሰርቶልኛ ቤተ መንግስቱን ለማደስ እየተካሄደ ያለውን ስራ በጣም እንደማደንቅ ጥሩ መሆኑን ገለጥኩላቸው። እንግዲህ ሀገርም እንዲሁ ነው፣ ቀስ በቀስ የሚገነባው እየሞከርን ነው። ትልቁ ፕሮጀክቴ እሱ ነው። ከዚህ ከቢሮ ስወጣ ሮጬ እዛ ነው የሚሄደው አሉኝ። በትህትና ነው ያነጋገሩኝ። ሰው አክባሪ መሆናቸውን ታነባለህ። በቴሌቪዥን በተለያየ ሁኔታ ሲናገሩ ከንግግራቸው ምን አይነት ሰብዕና እንዳላቸው እንደምትገምተው ያንን አይቻለሁ። እንደ ጋዜጠኛ ብሄድ ኖሮ ጥያቄዎች ኖሩ ነበር። ያን እንዲያውም ካላቸው የተጣበበ ጊዜ እኔን ለማናገር ፈቃደኛ መሆናቸውና ይምጣ ልንገናኝ እንችላለን ብለው እንደዚህ ብርታቸው በጣም አመሰግናለሁ። እዚህ አጋጣሚ በድጋሚ ምስጋና የድረሳቸው ላስጎብዬም፣ ለሞዘ ጥበባት ዲያቆን ዳንኤልም በጣም ምስጋና አቀርባለሁ። ይሄም ነው እንግዲህ በአጠቃላይ አዲስ አበባ የነበረኝ ለየት ያለ ለየት ያሉ አጋጣሚዎች ናቸው። አዲሱ በእርግጥ ጠቅላይ ሚኒስትር ዜጎችን በተለያየ እውቅና ያሉ ሰዎችን የሚቀበሉበት እድል ከዚህ ቀደም በኢትዮጵያ ምን ያህል የተለመደ መሆኑን እጠራጠራለሁኝ። ርቀትም ነበረ በተለይ ከጋዜጠኛ ጋር ወዳጅነት አይታሰብምና እንግዲህ የቀሩትን ሰሞኑን እየሸራረፍክ ለአድማጮች የማይደርሰውን ሻይ ቡና እያልን ታደርሰኛለ። አዎ፣ እንዳልከው የቀረ ነገር ካለ ደግሞ በሚቀጥለው ጊዜ እንዲሁ በነገር ላይ ይህን ነገር ረስቸው ብዬ አመጣለሁ። ግሩም ነው ዶክተር ዮናስ እንዳለገዳ ቤተኛችን ተስፋ እንዳደረጉት ቅድም ንጉሴም እንዳስታወሰው አንድ ቀን ደግሞ ከራዲዮ መጽሔት ከአዲስ አበባ ይሆናል። አዲሷ አመሰግናለሁ። እሺ፣ እግዚአብሔር ይስጥልኝ ሉላ ጊዜ ስለሰጠኸኝና እኔም አዲስ አበባ የገጠመኝን ሁኔታዎች በሙሉ እንድገልጽ ስለረዳኸኝ ወይም እድል ስለሰጠኸኝ በዛሬ ያልነውን አበቃናለሁ። ከዚህ ሞቅ ካለ ባህላዊ ዜማ ጋር እንተዋችሁና ለስንብቱ ታዲያ እንመለሳለን። አድማጮች አሁን የዜና ማጠቃለያ እናሰማለን። የሱዳን የቀድሞ ፕሬዚደንት ዑመር አልበሽር ዛሬ ከሙስና ጋር የተያያዘ ክስ ተመስርቶባቸዋል። ባለፈው መያዝያ ወር ከስልጣን ተወግደው ከታሰሩ ወዲህ በአደባባይ ሲታዩ ለመጀመሪያ ጊዜ ነው። ህገወጥ በሆነ መንገድ የውጭ ምንዛሪ ገንዘብ አላቸው፣ ኦፊሴላዊ ባህርይ የሌላቸው ስጦታዎችን ተቀብለዋል የሚል ክስ ነው የተመሰረተባቸው። ባሽር ለቀረበባቸው ክስ ምላሽ ለመስጠት ይፈቀድላቸዋል ሲሉ አቃቤ ህግ አልአዲን አብደላ ለሚዲያ ተናግረዋል። አንድ ከፍተኛ የሱዳን ጀነራል በያዝነው ወር በሱዳን የተቃውሞ ሰልፈኞች ላይ ደም ያፋሰሰ ዘመቻ በመከፈቱ ላይ ከባድ እርምጃ እንደሚወስዱ ዛሬ መናገራቸውን ኤኤፍፒ በሚል አህጽሮት የሚታወቀው የፈረንሳይ የዜና አገልግሎት ዘግቧል። የሆንግ ኮንግ መንገዶች ዛሬ በአዲስ መልክ በብዙ መቶ ሺዎች በሚቆጠሩ የተቃውሞ ሰልፈኞች ተሞልቶ መዋላቸው ተዘግበዋል። ተከሳሾቹን ለፍርድ ወደ ቻይና መላክ የሚፈቅደውን እቅድ ሀሳብ በመቃወም ጥቁር ለብሰው ተሰልፈዋል። አድማጮች፣ የምሽቱ ዜናችን ሲል ያበቃ የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽት ሰዓት እስከ አራት ሰዓት በአስራ ዘጠኝ በሀያ አምስት ና በሰላሳ አንድ ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽት ሰዓት ላይ በሚተላለፈው ፕሮግራማችን